የመንግስታቱ ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ እንዳስታወቀው በአሁኑ ወቅት በሶሪያ ውስጥና በጎረቤት ሀገሮች የሚገኙ 13.1 ሚሊዮን ሶሪያውያን አስቸኳይ እርዳታ የሚያስፈልጋቸው ሲሆን ከነዚህ ውስጥ 2.3 ሚሊዮን የሚሆኑትን ግን በጦርነቱ ምክንያት ለእርዳታ መድረስ አይቻልም ባለው የገንዘብና የአቅርቦት እጥረት ምክንያት ባለፉት ሶስት ወራት ለተረጃዎች ማቅረብ የተቻለው የእርዳታ መጠን 22.8 ከመቶ ብቻ መሆኑን ተገልጿል። በብራሰልስ የሶሪያ የእርዳታ ለጋሾች ጉባኤ ሲጠራ ሁለተኛው ሲሆን ቀደም ሲል ግን በለንደንም ተደርጎ ነበር። ዛሬ ከለጋሾች ከስድስት ቢሊዮን ዶላር በላይ እርዳታ እንደሚገኝ የተጠበቀ ሲሆን ጉባኤው በተጨማሪም መንግስታቱንና ለጋሾችን ከዚህ ቀደምም ሆነ አሁን ቃል የገቡትን የእርዳታ ገንዘብ በወቅቱ ገቢ እንዲያደርጉ ጥሪ ማስተላለፉ ታውቋል። ከተገኘው እርዳታ ገንዘብ ጥቂቱ በአንዳንድ የሶሪያ ከተሞች የኤሌክትሪክና ውሃ አገልግሎት እንዲጀመር ለማድረግ የሚውል ከመሆኑ ውጪ አብዛኛው በጎረቤት አገሮች ተፈናቅለውና ተሰደው ለሚገኙ ሶሪያውያን መርጃ እንደሚሆን ተገልጿል። ስምንት ዓመት የዘለቀው የሶሪያ ችግር ግን ይበልጥ እየተወሳሰበና እየሰፋ በመሄድ ላይ በመሆኑ ከመቼውም ጊዜ ይበልጥ አሁን ሁሉንም ወገኖች የሚያሳስብ ሆኗል እየተባለ ነው። የለጋሾቹን ስብሰባ የጠሩትና የመሩት የአውሮፓ ህብረት የውጭ ግንኙነት ኃላፊ ወይዘሮ ሞገሮኒ እንዳሉት ይህ ስብሰባ እርዳታ ከማሰባሰብ ዓላማው በተጨማሪ ለሰላም ጥረቱ ድጋፍ የሚያሰባስቡበትም ነው። ጉባኤው በተባበሩት መንግስታት የሚደገፈውን የጄኔቫውን የሰላም ውይይት ለማስጀመር የሚረዳ የፖለቲካ ድጋፍ የማሰባሰብ ሁለተኛ ተልእኮም አለው። የሰላም ውይይቱ ለሶሪያ ችግር ብቸኛው መፍትሄ እንደሆነ እናምናለን ብለዋል። ከእርዳታ ማሰባሰቢያው ጉባኤ አስቀድሞ ወይዘሮ ሞገሮኒ እና የመንግስታቱ ድርጅት የሶሪያ ዋና መልእክተኛ ሚስተር ስታፋን ደሜስቱራ ከሶሪያ ሲቪክ ማህበረሰብ አባላት ጋር እዚሁ ብራስልስ ተገናኝተው መወያየታቸው ታውቋል። ወይዘሮ ሞገሮኒ ከሶሪያ የሲቪክ ማህበራት መሪዎች ጋር የተወያዩትንና ያስተላለፉትን መልእክት ለጋዜጠኞች ሲያስረዱ ሲሪያ ስ ስፖርት ለማስተላለፍ የፈለግነው ዋና መልእክት ሶሪያ የጂኦፖለቲካ ቼዝ መጫወቻ ሜዳ አለመሆኗንና ሶሪያ የሶሪያውያን ብቻ መሆኗን ነው። ስለ ወደፊቷ ሶሪያ መወሰን የሚገባቸው እራሳቸው ሶሪያውያን ናቸው ብለዋል። ሚስትር ደሚስቱራ በበኩላቸው የሶሪያ ሲቪክ ማኅበራት በሶሪያ የሰላም ጥረት ላይ ሊሳተፉ የሚችሉባቸውን መስኮች በመግለጽ ከማኅበራቱ የሚጠበቀውን አስረድተዋል። ሲፊክ ሪስ ሁለት ሊሳተፉ የሚችሉባቸው መስኮች አሉ። አንዱ ሕገ መንግስታዊ ለውጥ ወይም ማሻሻያ ውስጥ መሳተፍ ነው። ሁለተኛው ምርጫን በመታዘብ መቆጣጠር ነው። ይህ የሚሆነው ግን መንግስትና ተቃዋሚዎች ከፖለቲካ ስምምነት ሲደርሱ ነው በማለት ይህ እንዲሆን እንደሚሰሩና የእነሱም አስተዋጽኦ ወሳኝ እንደሆነ ገልጸዋል። በመንግስታቱ ድርጅት የሚደገፈው የጄኔቫው የሱሪያ የሰላም ውይይት የተደናቀፈው እና የሱሪያ ህዝብም በማያባራ ጦርነትና ችግር እንዲገባ የተደረገው በሶሪያ መንግስትና ተቃዋሚዎች አለመግባባት ብቻ ሳይሆን ከሁለቱ ወገኖች ጀርባ ያሉት ኃይሎች ልዩነትና ተጻራሪ አቋም እንደሆነ ነው የሚታወቀው። ምን ያህል እንደተሳካላቸው ባይታወቅም በአሁኑ የለጋሾች ጉባኤ የአውሮፓ ህብረትና የመንግስታቱ ድርጅት ጥረት ሁለቱ ወገኖችና ደጋፊዎቻቸው ከየግላቸው የፖለቲካና ስትራቴጂ ጥቅሞች ባሻገር የሶሪያን ህዝብ ችግር ብሎም በአካባቢው ሊከሰት የሚችለውን የጸጥታ ስጋት እንዲያጠኑ ማድረግ ላይ ነበር ተብሏል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።